የዓለም የፕሬስ ነፃነት ቀንን ምክንያት በማድረግ በነገ ውለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነፃነት የተሰኘ ውይይትና የኪነ ጥበብ ድግስ ተሰናድተዋል። በሰላም ኢትዮጵያ የተሰናደው ይህ መድረክ ተመልካቾች በነፃ እንዲታደሙበት እንደታቀደ፣ በጋዜጠኝነቱና በኪነ ጥበቡ ዓለም የታወቁ ሰዎች እንደሚሳተፉበት አስተባባሪዎች ለአሜሪካ ድምፅ ራዲዮ ዛሬ ተናግረዋል። ስለ ዝግጅቱ ዓላማና ይዘንድ ይነግረን ዘንድ የዝግጅቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን ጠይቀናል። ሱራፌል የዝግጅቱን ዓላማ በመዘርዘር ይጀምራል። የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜ አንድ እስከ ሜይ ሶስት ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ ወይም የሶሻል ሚዲያ ብቻ ሳይሆን ለሌሎችም በክሬቲቪቲ የፈጠራ መብት፣ የምሁራዊ ነፃነት የምንላቸውን ጭምር ከመናገር ጋር ስለሚያቅብ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም፣ ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ? ትግሎች በስንጥቆች ውስጥ ብዙ ተካሂደዋል። ስንጥቆችን ለመፍጠርም ብዙ ተካሂደዋል። አበሳዎች፣ ጭንቅና ጥቦች ነበሩ ባለፉት ዓመታት። ስለዚህ እነሱን ደግሞ ሴሌብሬት ማድረግ ደግሞ ማመስገን እንደገና ደግሞ ነጻነትን በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን። ይህንን የዓለም የንግግር የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት። በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት? እሺ ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት። በውይይቱ ውስጥ ጋዜጠኛ ተመስገን ደስታለኝ እንዲሁም ገጣሚና ተዋናይ አበባው መላኩ በተለይ የፖለቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ የጨለማ ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱ፣ ተለዋጭ ወይም ደግሞ አልተርኔቲቭ ቦታዎችን ሴቶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃዝ እና ያንን በተመለከተ ምን አይነት ትግል ነበረ? አሁንስ ስ ነፃ የሚመስለውን ነገር ወይም ደግሞ ነጻነትን እንዴት ታየዋለህ? በሚል ተመስገን ደሳለኝ እንደሚናገር ሁሉ አበባው መላኩ ይናገራል። በዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ። ስለዚህ መድረኩ ላይ ብቻ ሳይሆን ትብሎ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂ ሙዚቀኛ ጆርጋ መስፍን ነፃ ውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛዋም ድምፃዊት ልጃቸው ሙኒት መስፍን የዛ ታዳሚ ነች፣ አጋዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሽፕ ቁጥጥር ስር ያደረገው እና እዚህ ጊዜኛ ሚዲያ ላይ ብን ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም ነበር። ስለዚህ ያንን አስመልክቶ አቶ ቤዛነህ ከፋ ለሚባሉ የሕግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ የተሳተፉ እሳቸው ስለዚያ ይናገራሉ። ከዚያ ደግሞ ስሜና ሀያሌ የሚባል የ ዶክተር ፍጩ ነው። በኬፕታውን ዩኒቨርሲቲ ነው እየተማረ ያለው። በጣም ብሩህና በሂስ የተሞላ ሰው ነው። እሱ ነጻነትን እንዴት ነው የምንፈልመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ከተኛው አንጓ ደግሞ ሁለተኛው አንጓ ደግሞ ከምሽቱ አስራ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት ተኩል በኢትዮጵያ አቆጣጠር የሚቀርበው የትርኢቶች የሚቀርቡበት ዝግጅት ነው። ወጣትና በጣም ብሩህ ክሪቲካል የሆኑ ገጣሚዎች ይቀርባሉ። በፖይት በጃዝ ታጅበው በነፃ ወጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው የፈአሊና ፐርፎርማንስ አርቲስትን ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ አምስት ስድስት ዓመታት ጀምሮ የጋዜጦችን ሁኔታ በ የሚገርም የኪነጥበት ስራ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ። እንዲሁም ደግሞ የተወሰኑትን በማንበብ ይፈው ናቸዋል በሙዚቃ ታጅቡ ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዲን ዘመን ደግሞ የሚጠጭ ስራ እያቀናጀ ነው። ግሩም በነበ በነበ ሁለት አዲስ ስራውን የሀያ ሀያ አምስት ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች። ማለት አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን፣ እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት? በጣም በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይቶች እየተካሄዱ ነው። እኔ የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር ሀብታ ነው። አንድ የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃና በምግ ሀሳብ ደረጃ በድጋሚ ማሰብ መቻል አለ። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸው ድጋሚ ማሰብ አለ። እውነታን እንዳለ የሚዘግብ ኒውትራል ነው ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስታዲስ በተለይ በካልቸራል ስታዲስ እየተጠየቀ ያለ አስተሳሰብ። በዚህ ሁን በአሁኑ ዝግጅት ብዙ ነገር ልናገር አልችልም። ምናልባት ሌላ መድረክ እናመቻችሁ። ምን ለማለት ነው፣ ግን የውክልና የሪፕሬዘንቴሽን ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ታናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲኦሎጂ ሊያመልጥ አይችልም። ስለዚህ አይዲኦሎጂን የማንሸውሸው ከሆነ ጋዜጠኝነትን በምን መልኩ ነው በምን ማሰብ አለብን ብለን መነጋገር ያለብን ነው። ግን በነገውነት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነጻነት ጉዳይ ነው፣ ሁላችንን አንድ ላይ የሚያመጣ።